የኢትዮጵያው የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የሁለት ቀናት የኢትዮጵያ ጉብኝት ተንተርሶ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ በሌሎች ወቅታዊ የርዕሰ ጉዳዮችም ጭምር ለተነሱ ጥያቄዎች ምላሽ ሰጥተዋል። ዶክተር ቴዎድሮስን ያወያየችው ትዝታ በላቸው ናት። ጥሩ ነበር። ሁሉም በጠበቅነው መልክ ነው የሄደው። ፕሮግራሙ ከአጀማመዱ እስካጨራረሱ ድረስ ጥሩ ነበር፣ ደስ ብሎናል እንግዲህ የኢትዮጵያና የአሜሪካ ግንኙነት ከጀመረ መቶ አስራ ሁለት አመት አካባቢ ነው እና ጠንካራ ግንኙነት ነው ያለን፣ ታሪካዊ ነው። በብዙ ጉዳዮች ላይ እንስማማለን። እንደሚያውቁት ግን ኢትዮጵያ ከዩናይትድ ስቴትስ ጋር በጸረ ሽብር ዘመቻው ባላት ትብብር እጅግ አድርገው አመስግነዋል። ነገር ግን አንዳንድ የዲሞክራሲ ይዞታዎች ደግሞ መሻሻል እንዳለባቸው አበክረው ተናግረዋል እና በዛ ላይ ያሉትን አስተያየት ቢሰጡን። አዎ እሱን አንስተዋል። በሁለትዮሽ ውይይት ላይ እሳቸውና የእሳቸው ባልደርቦች እኛም ያው ጠቅላይ ሚኒስትራችን እና የካቢኔ አባላት ተገናኝተን ነበር። እሺ እና ሰውየው ግልጽ ናቸው። ከእሱ በተጨማሪ ደግሞ ሴንስቲቭ ሰውም ናቸው። ማለት ምንድን ነው የሚባለው ሪያሊስቲክ በአማርኛ ማለት የሚሆነውን እና የማይሆነውን ያውቃሉ። የሚቻለውን ያህል ለውጥ ማድረግ ትችላለች ኢትዮጵያ በሚል ነው ያስቀመጡት። ኢትዮጵያ በለውጥ ጎዳና ላይ ነች እና በኢኮኖሚው በልማቱ፣ በጣም ከፍተኛ ለውጥ እየመጣ ነው። ለብዙ ሀገሮችም አብነት እየሆነች ነው። በዲሞክራሲው ደግሞ የሚሻሻል ነገር ያለ ይመስለኛል። እንደ ጓደኛ እንደ አንድ ያው ለኢትዮጵያ ሀሳቢ የሆነ ሰው እነዚህ እነዚህ ነገሮች ቢስተካከሉ ጥሩ ሊሆን ይችላል ብለው እንዳስተያየት ነው ያቀረቡት። ጫናም የለውም ማለት ነው። ግን ከእርሶ መንግስት፣ እሳቸው ስላሉት ሳይሆን በእኛ በኩልም የሚታወቅ ነው። የእኛ ዲሞክራሲ ገና አዲስ ነው፣ ያው በእንግሊዘኛው ናሰንት ይባል የለ አዲስ ነው። እስከ ዛሬ ሀያ አመት ድረስ ይታወቃል ምን ሁኔታ ላይ እንደነበር እና በግንባታ ላይ ያለ ዲሞክራሲ ነው። ስለዚህ ችግሮች ይኖሩታል። ግን ዲሞክራሲ ደግሞ ምን ይፈልጋል? ተቋም ይፈልጋል። የአመለካከት ለውጥ ይፈልጋል። የትምህርት ደረጃ ለውጥ ይፈልጋል። መሀይምነት መቀረፍ መቻል አለበት። እነዚህ ሁሉ ለውጥ ሲያመጡ ነው እየበሰለ የሚሄደው። ስለዚህ ዲሞክራሲ ሂደት ነው። ፈረንጆች እንደሚሉት ኦል ኦርናን አይደለም ወይ ሁሉንም ታገኘዋለህ ወይ ሁሉንም ታጠዋለህ፣ አይደለም። ሂደት ነው። እኛ ደግሞ በሂደቱ ውስጥ ነው፣ በጀማሪዎች ደረጃ ላይ ነው ያለ ነው። ሶ በተከታታይ የሚገነባ ነው። እኛ ደግሞ ዲሞክራሲ መገንባት እንፈልጋለን። ምክንያቱም አገራችን ያው ታውቂዋለሽ በጣም በጣም የተለያዩ ብሔሮች፣ የተለያዩ ሃይማኖቶች፣ የተለያዩ ባህሎች የሚገኙባት ነኝ። እነዚህን ሁሉ ልዩነቶች አቻችሎ መሄድ የሚቻለው በዲሞክራሲ ብቻ ነው። ስለዚህ ዲሞክራሲን ማረጋገጥ ሌላ ስላለን ሳይሆን እኛ ራሳችን ስለምንፈልገው ነው። ይሄንኑ ነው ያልናቸው። እንደው ተጨባጭ ብናደርገው ውይይታችን እንግዲህ ብዙ ነገር የዲሞክራሲ ችግር የሆኑትን አንስተዋል። የተለያየ ብሔረሰብም ነው፣ አገሪቱም ገና በእድገት ደረጃ ላይ ናት፣ የትምህርት ደረጃውም ገና ነው። ነገር ግን ከማዕከላዊ መንግስት በኩል አሁን ለምሳሌ ተቋማት እንዲኖሩ ነጻ የሆኑ ከመንግስት ውጭ የሆኑ ቱ እንዲቋቋሙ ፈቃድ የመስጠት እንዲሁም ጋዜጠኞች በነጻነት እንዲሰሩ ተቃዋሚ ፓርቲዎችን ደግሞ እንደው ስብሰባ አዳራሽን ከመያዝ ጀምሮ በነጻነት እንዲደራጁ ማድረግ እነዚህን የመሳሰሉ መብቶች የኢትዮጵያ መንግስት የሚፈቅድበት ሁኔታ ያለ ይመስሎታል? በቅርብ ጊዜ ይሄ እኮ ይፈቀዳል። ቅድም እንዳልኩት አንዳንድ ችግሮች ሊኖሩ ይችላሉ፣ ግን ይፈቀዳል። ስብሰባ አዳራሽ አግኝተው ተከታዮቻቸው ጋር ማነጋገር አለ። ጋዜጠኞች ሕግ እስካልጣሱ ጊዜ ድረስ መንግስትን ሲያብጠለጥሉ ይውላሉ። ያም ችግር የለውም። ችግሩ ሕግ ሲጥሱ ነው። በሌላ መልኩም ቢሆን ከተቃዋሚ ፓርቲዎች ጋር ለምሳሌ የጋራ መድረክ አለ ኢህአዴግ እና ተቃዋሚ ፓርቲዎች ማለት ነው ኦፍኮርስ እዛ መድረክ ውስጡ መድረክ የሚባለው ፓርቲ መኢአድና ሰማያዊ አልገቡም ሌሎች ግን ስምንት ፓርቲዎች ከኢህአዴግ ጋር ተከታታይ የሆነ ውይይት ያደርጋሉ ያላቸውንም ችግር እዛ ያቀርባሉ ሦስቱ መግባት ፈቃደኛ አልሆኑም ነገር ግን እዚህ መድረክ ውስጥ ቢገቡ ማስተካከል ይቻላል። እነዚህ ሶስት ፓርቲዎች አሉ። ለምሳሌ ለምንድን ነው ፎረሙ ውስጥም የማይገቡት? ለምን አይገቡም? ለምን ከውስጥ ያላቸውን አሁን ለምሳሌ መሰብሰቢያ አዳራሽ ይፈቀዳል፣ ችግር የለውም። ለምን እዛ አያነሱትም? እነዚህ ያልሻቸው ነገሮች በሙሉ እዛ ሊነሱ ይችላሉ፣ መፍትሄ ሊያገኙ ይችላሉ። ግን እንደው ክቡር ሚኒስትር እንዳጋጣሚ ከምርጫው በፊት እዚህ ኢህአዴግ ጋራ ብሔራዊ ምክር ቤት ውስጥ ያሉትንም ፓርቲዎች አነጋግረን ነበረ። ለምሳሌ ኢዴፓ አባል ነው። አንድ ስድስት የሚሆኑ የኦሮሞ ድርጅቶች ደግሞ እንደዚሁ ቀርበው ነበር። እነሱም ያሰሙት ስሞታ አለን አብረን ብንሰራም እንዲስተካከሉ የምንጠይቃቸው ጉዳዮች በኢህአደግ በገዥው ፓርቲ ተፈጻሚነት የለውም የሚሉ ናቸው። በቅርቡ ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋን እና ከጋዜጠኞቹ መካከል አምስቱ ተፈተዋል። ለረጅም ጊዜ ታስራ የነበረችው ሪዮት ዓለሙ ተፈታለች። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩ ጋዜጠኞች ምን ይሉናል? እንዴት ያብራሩታል? ሰው ተመልካቹ፣ አድማጩ ግራ ገብቶታል። አንድነት ነው የተከሰሱት እና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት የሚል ሌሎችም ደግሞ ጋዜጠኞች እና እንደዚሁም የፖለቲካ ፓርቲ አባላት እና መሪዎች እስር ቤት ናቸው እና ስለ እሱ ምን ይሉናል? እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው። የተወሰኑት ቅድም እንደተባለው ሊፈቱ ይችለዋል። ይሄም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ከፍርድ ቤቱ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል ፕሮሰኪዩተር ይኖራል። አይደለም ያው እንግዲህ ፕሮሰኪውተሩ ሁለ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦ እና ሌሎቹ ለየቅል ነው። አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው እነሱ ቢወጡ፣ ዋናዎቹና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማውቀው ማለት ነው። ስለዚህ ፕሮሰኪውተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል። ስለዚህ ከነሱ ጋር ያለኝን አንስቻለሁ። እነሱ ሊቆዩ ሊወጡ ይችላሉ፣ እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው ማለት። አንድ ነገር ላይ ተዋናይ ሆነው ቢቆዩም ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል። ፕሬዚደንት ኦባማ ወደዛ ሀገር ሊሄዱ ሲሉ ስለሆነ የተለቀቁት ግን ምናልባት ፕሬዚደንቱ ሊመጡ ስለሆነ ነው የተለቀቁት የሚል ግምት አሳድሯል በሰው ዘንድ። ፕሬዚደንት ኦባማ እንደሚመጡ፣ ኢትዮጵያን እንደሚጎበኙ በዋይት ሀውስ ተረጋግጦ ነበረ። ከዛ በኋላ ነው የወጡት ለመምጣት ለመምጣት ልቀቁ ብለው ቢሆንና ከመናገራቸው በፊት ቢሆን እሳቸው እንዲመጡ ለማድረግ ተለቀቁ ቢባል አንድ ምክንያት ሊሆን ይችላል። ነገር ግን የተለቀቁት የአሜሪካው ፕሬዝደንት ለመምጣት ከወሰኑ በዋይት ሀውስ በኩል ይሄ ነገር ከተረጋገጠ በኋላ ቆይቶ ነው የመጣው። ስለዚህ የፍርድ ሂደቱን ተከትሎ እንደሄደ ነው ነው የማቀው ከእሳቸው መምጣት ጋር አይደለም የተያያዘው። እሱማ ቢሆን እሳቸው እንዲመጡ ለማድረግማ ቢሆን እነሱን መጣለን ከማላታቸው በፊት መደረግ ነበረበት። ፕሬዚደንት ባራክ ኦባማ ድርጅቶችን እንደ አሸባሪ በመሰየም ደረጃ ከኢትዮጵያ እንደሚለየ አገራቸው ገልጸዋል። ምንድን ነው? ኢትዮጵያ ውስጥ ያሉ ድርጅቶችን የኢትዮጵያ መንግስት እንደ አሸባሪ ሊቆጥራቸው ይችላል፣ ነገር ግን እኛ ባለን መረጃ መሰረት አሸባሪዎች አይደሉም ብለዋል። በተያያዘ ደግሞ ያው ጋዜጠኛውም እንደጠየቀው እንግዲህ ግንቦት ሰባት በማንኛውም መልኩ በሚለው ትግል የኢትዮጵያን መንግስት ከስልጣን ማስወገድ አለብኝ ብሎ ውጊያ እንደጀመረ ተናግሯል። መጀመሪያ ፕሬዝደንቱ በተናገሩት ላይ መልስ ይስጡኝ እና ስለ ግንቦት ሰባት ደግሞ አስተያየቶን ይስጡኝ። እንግዲህ እሳቸው ያሉት ማንም ድርጅት መጀመሪያ መወሰድ ያለበት ቦተም ላይን የሚሉት ፈረንጆች ማለት ነው፣ መሰረታዊው ያሉት ምንድን ነው? ማንም ድርጅት ዲሞክራቲካሊ የተመረጠን መንግስት በጦር ወይ ደግሞ በኃይል ለመቀየር የሚሞክር አንቀበልም ነው እሱ ብቻ ሳይሆን ሌላ ያሉት ነገር ቢኖር ምንድን ነው፣ የኢትዮጵያ መንግስት ሌጅትሜት ነው፣ ዲሞክራቲካሊ ነው የተመረጠውም ብለዋል። እነዚህ ሁለቱ ነገሮች ከተገናኙ ፕሬዚደንቱ ግንቦት ሰባትን ተቃውመዋል፣ በግላጭ ተቃውመዋል። ከዛ በኋላ ግን አንድን ድርጅት ቴሮሪስት ነው አይደለም ለማለት ግን ኢትዮጵያ የምትጠቀምበት ስታንዳርድ እና አሜሪካ የምትጠቀምበት ስታንዳርድ ይለያያል ነው ያሉት። ይሄ ደግሞ የምንቀበለው ነው። ምክንያቱም እኛና አሜሪካ ተመሳሳይ የሆነ ሕግና ስታንዳርድ ሊኖረን አይችልም። ሊለያይ ይችላል ማለት ነው። ስለዚህ ለእኛ ሽብርተኞች ናቸው ለሳቸው የተያዘውን ስታንዳርድ እስካሁን ባለው ኢንፎርሜሽን አላሟሉም ሊሉ ይችላሉ። ልንቀበለው እንችላለን። እንዲያውም ከዛ በተጨማሪ ያሉት ምንድን ነው? በተለይ በጋራ በግል ስንነጋገር ተጨማሪ መረጃ ስጡንና በእኛ ስታንዳርድም ክራይቴሪያውን የሚያሟሉ ከሆነ ልንወስደው እንችላለን ነው። ነገር ግን እሱን እንትወው፣ በአንድ ነገር ተስማምተናል፣ በሁለት ነገር ተስማምተናል። አንደኛ ነገር ፕሬዚደንቱ በግላጭ ምን ብለዋል? የኢትዮጵያ መንግስት ዲሞክራቲካሊ ኤሌክትድ ነው ብለው ተናግረዋል። እሱን በፕሬስ ኮንፈረንሱ ትችት እያስከተለባቸው ነው። ከብዙ የሰብአዊ መቶ በመቶ ከተመረጠ መንግስት እየተባለ ዲሞክራቲካሊ ነው የተመረጠው። እሱ ላይ አንድም ሁለትም የለውም። ለምንድን ነው ህዝቡን ወደ ታች የምናየው? ህዝቡ ድምፁ ቢቀማ እኮ ራሱ ይናገር ነበር። ለምን እናሳንሰዋለን? የተወሰኑ ተቃዋሚዎች ውጭ ሆነው ማደንቆር ስለያዙ ህዝቡ ተሸውዷል። ምን ማለት ነው? አሳንሶ ማየት እኮ ነው። ለምን ነው የሚሸወደው? አይ ዲሞክራሲያዊ ምርጫ መቶ በመቶ አይሆንም የሚልም እኮ አመለካከት አለ። ገባኝ ወይ? እነዚህን ሁለቱ መጀመሪያ እናስምር። ወደ መቶ በመቶ መጣለሁ። አሁን አንደኛ ትችት ቢያስከትልባቸውም ፕሬዚደንቱ በሌሎች ጉዳዮች ላይ በግልጽ ተናግረዋል። ይሄም መታመን አለበት። ሰው ሁሉን የወደደው ብቻ እንዲነገርለት ከፈለገ አስቸጋሪ ነው። ያው ክሪቲሳይዝ አድርገዋል። ዲሞክራሲ ሲባል አልነበር። ሰውየው በግልጽ ነው የሚናገሩት። ባይዘ ወይ ምንም ችግር የለባቸውም። ለዛ ነው እኔ ያደነቅኳቸው። ስለዚህ አንድ፣ ሌጂትሜት ጋቨርንመንት ነው ብለዋል፣ ዲሞክራቲካሊ የተመረጠ ነው ብለዋል። ሁለተኛ፣ ማንኛውም በትጥቅ ትግል ዲሞክራቲካሊ የተመረጠ መንግስት መጣል የሚ የሚፈልግ ካለ እንቃወማለን ብለዋል። ከዛ ሦስተኛውን ይሄ ስለ ሽብርተኝነት ስታንዳርድ እንትወደህናል ስለዚህ፣ በሁለቱ ላይ ከተስማማን፣ ግንቦት ሰባትን ተቃወሙት እንጂ አልደገፉትም ነው። የመቶ ፐርሰንት ደግሞ ልምጣ። አንዱ የተዛነፈ ነገር ኢህአዴግ መቶ ከመቶ አላሸነፈም። ስህተት ነው ይሄ። ኢህአዴግ የተወዳደረባቸው አካባቢዎች የተወሰኑ ናቸው። የተወዳደረባቸው አካባቢ አሸንፏል በሙሉ ያልተወዳደረባቸው አካባቢዎች አሉ። ሌሎች ፓርቲዎች ያሸነፉባቸው እነዛ ፓርቲዎች በኢህአዴግ ስር አይደሉም። ኢህአዴግ ይታወቃል አንድ ግንባር ግን አራት የተለያዩ ድርጅቶች አሉት። ቲፒኤልኤፍ አለ፣ ብአዴን አለ፣ ኦፒዲዮ አለ፣ ደኢህዴን አለ። ከዛ ውጭ ያሉ ፓርቲዎች በኢህአዴግ ስር አይደሉም። ስለዚህ መጀመሪያ መስተካከል ያለበት ነገር ምንድን ነው? ኢህአዴግ መቶ በመቶ አሸንፏል፣ አምስት መቶ አርባ ሰባቱን ወንበር ወሰደ የሚለው የተሳሳተ ነው። ይሄ ይስተካከል። መጀመሪያ እንደው ግልጽ እንዲሆንልኝ ያልገባን ነገር አለ መሰለኝ እኛም እንደው ሪፖርት እያደረግንበት የምክር ቤት መቀመጫ ያሸነፉ ተቃዋሚዎች አሉ ማለት ነው። እንግዲህ ተቃዋሚዎች ይባሉ ተቃዋሚዎች አይደሉም ይባሉ፣ ግን ከኢህአዴግ ውጭ ያሸነፉ ፓርቲዎች አሉ። ኢህአዴግ መቶ በመቶ ሁሉንም መቀመጫዎች አላሸነፈም። አሁን የሶማሌ ህዝቦች ዴሞክራሲ ፓርቲ ሶዴፓ፣ ኢህአዴግ አይደለም ጋደ ጋምቤላ አይደለም፣ ቤንሻንጉል አይደለም፣ ግን አሸንፈዋል። የአፋር አሸንፈዋል፣ ግን የኢህአዴግ ፓርቲ አይደሉም። በቃ አይደሉም። የኢህአዴግ ካልሆኑ ደግሞ ተቃዋሚም ሊሆኑ ይችላሉ። አንዳንድ ጉዳዮች ላይ የሚያለያየን ነገር ብዙ አይደለም ብለው ሊሆን ይችላል እንጂ ተቃዋሚዎች ሊሆኑ ይችላሉ። በተወሰኑ ጉዳዮች፣ ወሳኝ በሆኑ ጉዳዮች ላይ ሲምፐቲ ስላላቸው ብዙም ላይናገሩን ይችላሉ። እንደ ሌሎች ተቃዋሚዎች በሆኑ ጉዳዮች ላይ ደግሞ ተቃውሞ ሊኖራቸው ይችላል ገዢ በሆኑ ነገሮች ላይ ደህና ከሆኑ ድምፃቸውን ፊት ለፊት ላይ ያሰሙ ይችላሉ ማለት ነው። ስለዚህ ኢህአዴግ መቶ ከመቶ ወሰደ የሚባለው ስህተት ነው። እሱ መስተካከል አለበት። ሌላ ሁለተኛ መታየት ያለበት ምንድን ነው? ኢህአዴግ ሁሉን የተወዳደረባቸውን የተወዳደረባቸውን አሁንም ኮት አንኮት ወንበሮች አሸንፈዋል እንበል። ነገር ግን የኢትዮጵያን ህዝብ ሁሉ ድምፅ አሸን ወስዷል ማለት አይደለም አሁን የአዲስ አበባን ለአብነት ልውሰድ። አዲስ አበባ ውስጥ አርባ ከመቶ የሚጠጋ ድምፅ ያገኘው ተቃዋሚው ነው። እኛ ያገኘነው ትንሽ ከስልሳ ከመቶ በላይ ነው። አሁን ድምፁን ሁሉ ስላገኘን አይደለም ወንበሩን ሁሉ ያገኘ ነው። ይሄ ከስኮትላንድ ጋር ተመሳሳይ ነው። ስኮትላንድ አሁን ሀምሳ ከመቶ ድምፅ አገኙና ህዝቡን፣ ወንበሩን ግን ዘጠና አምስት ከመቶ ወሰዱት። ለምን ስኮትላንድን አይጠይቋቸውም? እኛን እየጠየቁ ያሉ ሰዎች ዘጠና አምስት ከመቶ ካገኙ መቶ እና ዘጠና አምስት ምንድን ነው ልዩነቱ? እሺ መቶ ሳገኘም ብንል ልዩነት አለው የለውም? ስለዚህ ጉዳዩ ምንድን ነው? ፈርስት ፓስ ደ ፖስት ከሆነ ቮቱ ያገኘነው ከህዝቡ ያገኘነው ድምፅ ስልሳ ከመቶም ቢሆን ወንበሮቹን ግን መቶ ከመቶ ልንወስድ እንችላለን። ኢቭን መቶ ከመቶ ኢህአዴግን ቢያሸንፍ ችግር የለውም። ምክንያቱም ፈርስት ፓስት ዘ ፖስት የሚለው የምርጫ ስርዓት እንደዚህ አይነት ነገር ሊፈጥር ይችላል። ሌላው ሁለተኛ ተቃዋሚዎቹ የተበጣጠሱ ናቸው። አሁን አንዳንድ የምርጫ ጣቢያዎች ለነሱ የመረጠው ህዝብ ሲደመር በድምር ኢህአዴግ ካገኘው ይበልጣል ስለተበጣጠሱ ግን የእያንዳንዱን ስታዩ ከኢህአዴግ አይበልጥም። እያንዳንዱ ከኢህአዴግ ጋር ሲወዳደር የሁሉም ድምር ሲወዳደር ከኢህአዴግ ይበልጣል ወንበር ማግኘት ይችሉ ነበር ማለት ነው። ታዲያ የእነሱ ችግር አይደለም ይሄ። ስለዚህ እኛ አንዳንድ አነጋቸው የራሳቸው ስራ ነው፣ የቤት ስራቸውን ይስሩ። ሁለተኛው ደግሞ ራሳቸውን ቢያዋህዱ የተወሰነ ወንበር ሊያገኙ ይችላሉ። እርግጠኛ ነኝ እስከ ሰላሳ ፐርሰንት ሊያገኙ ይችላሉ። ግን እነሱ ደግሞ እርስ በርስም የሚቀራረቡ አይደሉም። እኛ ብዙ ጊዜ እናገራለን፣ ግን ራሱ አጀንዳ ያለው ሰው እየተነሳ የማያስፈልግ ጥላሸት ይቀባል። ለእኛ ዲሞክራሲ ግዴታ ነው። እኛ ያለ ዲሞክራሲ ኢትዮጵያ መኖር አትችልም። አንድነቷን አረጋግጣ ያለውን ዳይቨርሲቲ መቼም እነሱን አንድ ላይ ሊያደርግ የሚችል ዲሞክራሲ ነው። የህልውናችን የኢትዮጵያችን ህልውና አልፋና ኦሜጋ ልማትና ዲሞክራሲ ለዛ ነው ለልማትም ለዲሞክራሲም ሁላችንም መስራት መቻል ያለብን። ይሄን ስልች ግን መንግስታችን የሚያምነው አዲስ ዲሞክራሲ ስለሆነ ብዙ ነገር እንደምናበላሽ እናምናለን፣ ግን አዲስ ስለሆነ ነው። ይሄን ግን በጋራ ሆነን ነው እንጂ የምናስተካክለው። ታዲያ በሌላ መልኩ በምን ይመጣል? በቃ እኛ ራሳችን ህዝቦች የኢትዮጵያ ራሳችን ቀይረዋለን፣ ግን በመግባባት በመቻቻል፣ በመዋደድ በመፋቀር ለምን አይቀየርም? ይቀየራል። አንዱም እንግዲህ ኢህአዴግ የሚወቀስበት ሁሉንም ኢትዮጵያውያን የሚያሳትፍ እንደ አገር እንደ አገር እንደሚገዛ ወደ ሰፊ ሁሉንም ዜጎች እኩል አያስተናግድም የሚል አለ። ያ ቢሆን ኖሮ ሁሉም ኢትዮጵያዊ ተባብሮ አገር ለመገንባትም ይሁን አብሮ ለመሳሳትና አብሮ ለማደግ ይችላል የሚል ትችትም ደግሞ አለ። እንግዲህ እኔ የምወደው ሰው መለስ አንድ ጊዜ ብሎት ነበር። ያው ታላቁ መሪያችን አባታዊ መሆን አንፈልግም አገልጋይ መሆን ነው። እኔ ቱ ቢሆነስ አባታዊ የሚልም አልወደውም። አይ አባታዊ ማለት ምንድን ነው? መንግስት መሀሪ ነው፣ ሰብሳቢ ነው፣ አስተማሪ ነው፣ አቃፊ ችግር የለውም አገልጋይ ከሆነ ምህረት መስጠት አይደለም። እንትኑ ነው ምህረት የሚሰጠው ፕሮሰሱ ጥፋት አጥፍቶም እኮ አይደለም ግን፣ ኢህአዴግ እንደ ቂመኛ ድርጅት ነው የሚታየው። ውይ ውይ፣ ቂመኛ አይደለም፣ ቂመኛ አይደለም። አንዴ እንዲያውም እኔ ኢህአዴግ መሆኔን የምወደው ነገር ቂመኛ ስላልሆን ነው። ቪንዲክቲቭ አይደለንም። ታስታውሻለሽ? የደርግ ባለስልጣናት ነበሩ የተፈረደባቸውን፣ ታውቂያለሽ? ከዛ ተለቀቁ። ደርግ ምን አደረገ ታውቂያለሽ? አይደለም ምንም ሳያቆይ አጼ ኃይለ ስላሴ ባለስልጣናት ስለነበሩ ብቻ ስልሳ ምናምኑን ረሸ ናቸው። ያሳዝናል። ኢህአዴግ ያደረገውም ማድረግ ይችሉ ነበር፣ አላደረጉም። ወዲያው ነው የፈጇቸው፣ ለዛውም የፍየል ወጠጤ እየተባለ ማለት ነው። አሁን ኦነስት እንነጋገርና ዋሽንግተን ዲሲ ሆነው የሚጨፍሩት ድሮ የደርግ አባላት ሆነው የፍየል ወጠጤ እየዘፈኑ ሰውን ሲያስጨርሱ የነበሩ የእነሱ ስርዓት ቪንዲክቲቭ ነው። የእነሱ ስርዓት ጨካኝ ነው። የእነሱ ስርዓት ሶስት ቀን አራት ቀን ሳያድሩ ረሽኖ፣ ለዛውም እንደ ውሻ እንኳን፣ ውሻ እንኳን ክብር ይሰጠዋል። እንደ ውሻ እንኳን ክብር አልሰጣቸውም። ኢህአዴግ ግን ደርግ ናቸው እንደዚህ አድርገዋል፣ ሰው ጨፍጭፈዋል ምናምን፣ መቶ ሺህ ወጣት ምናምን ጄኔሬሽን ገደሉ ምናምን የተባሉት ወጥተዋል። አሁን መጽሐፍ እየጻፉ ነው። ማነው ነው ቂመኛ? አሁን ቆይ ደግሞ አሁን አንዳርጋቸው ጽጌ እኛ ጋን ያለው እኔ ኦነስት ሆነን ብንነጋገር ጥሩ ነው። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን። እሺ ታውቂያለሽ? አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል። እሱ ሁለተኛ ልንገርሽ እስረኛ በማናገር ነው ላፕቶፕ የሚሰጠው ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። እኛ ቂመኛ አይደለንም ነው ልልሽ የምፈልገው። ግን አሁን እንግዲህ ያለው ምንድን ነው? ለምን ለምን ግን ልልሽ የምፈልገው ኢህአዴግ ቂመኛ አይደለም። ያሉትን ልዩነቶች አቻችለን አብረን ሀገራችንን መገንባት እንችላለን። ጭልቅ ያለ ተቃውሞ ላይ የነበረ ሪሞርስ አሳይቶ ፖለቲካ ልዩነትም ቢኖረው ጤነኛ ነው ብሎ ልዩነት መኖሩ ፖለቲካ፣ ነገር ግን አገራችንን በጋራ እንገነባለን ብሎ ጤነኛ የሆነ ፖለቲካ ላራምድ ላገር ቤት ገብቶ ችግር አይኖረውም ነው። ኦፍኮርስ ችግሮች የሉም አይደለም፣ እንግዲህ እንደሚባለው አንዳንድ ዲሞክራሲን ከማስፈን ምናምን አኳያ፣ ግን እሱም በጋራ እናሻሽለዋለን። የተከበሩ ሚኒስትር ያቃሉ በዓለም ዙሪያ በጣም የተማሩ በጣም ብዙ ኢትዮጵያውያን እንዳሉና አገራቸውን ደግሞ ገብተው መገንባት ማገዝ ከኢህአዴግ ጎን ቆመው መስራት ይፈልጋሉ። እነሱን እንዲሁም አገር ውስጥ ያሉትን ለምሳሌ ቅድም የተበታተኑ ድርጅቶች ያሏቸውንም የሚሰባሰቡበትና የአገር ግንባታ የሚካሄድበትን መፍትሄ በማንሳት እኮ ነው ያቀረብኩሎት ጥያቄ እርስዎ በፍቅር ኢትዮጵያን አንስተው እኛ ኢትዮጵያውያን በወንድማማችነት በእህትማማችነት ሀገራችንን ልንገነባ ልታብብ፣ እንደዚህ ብሔረሰቦቿ፣ ምን የሚያምሩ ቀለማቸው ብሎ ስለገለጹልኝ እኮ ነው ሁሉንም ማሰባሰብ ይቻላል። በአመለካከት የተለየ ሀሳብ ያለው ጠላት መሆን የለበትም፣ የሚል አይነት ጥያቄ ይነሳል። እንዲህ አይነት ጥያቄ ከተቃዋሚዎች ብዙ ጊዜ ና እንደ አጋጣሚ ስላገኘሁት ነው ትዝታ እንትኑ አይ፣ ቂመኛ ነው ኢህአዴግ የሚልም ስለጨመርሽበት፣ እሱን ፊት ለፊት ትንሽ ብናገር ብዬ ነው አብነት ሰጥቼ። የኢንክሉሲቭ የሚለው ሁሉም የሚሳተፍበት ኢህአዴግም ያምንበታል። ሁሉም ኢትዮጵያዊ መሳተፍ አለበት ብለን እናምናለን። አሁን እድገትና ትራንስፎርሜሽን እቅዳችን ሁለተኛው ህዝቡ እየተወያየበት ነው። ምክንያቱም የህዝቡ ጉዳይ ነው። የህዝቡ ነው፣ የማንም አይደለም። ከተቃዋሚዎችም ጋር እንደዚሁ መድረኮች ታስበዋል። እነሱም አስተያየት ይስጡበት። ምክንያቱም እድገት ገዢ ፓርቲ ለተቃዋሚ አይባልም። ለኢትዮጵያ ህዝብ የሚገኝ እድገት ካለ የኢትዮጵያ እድገት ነው። ያው ኢህአዴግ ዘላለም አይገዛም። ተቃዋሚዎቹም ቢያውቁት እኮ አሁን የሚሰራው ነገር ለእነሱም በኋላ ስልጣን ሊይዙ ይችላሉ፣ የተሻለች ኢትዮጵያ ነች የምትቆያቸው። ስለዚህ ሁላችንም ተባብረን ብንሰራ ይመረጣል የሚል እምነት አለው ኢህአዴግ። ሌላ ግን ውጭም ያሉት ቢሆኑ እንደዚሁ በበጎ መንፈስ መምጣት ከቻሉ የሚከለክላቸው የለም የለም ችግሩ ጽንፍ ስለያዙ ነው። ይኸው ግንቦት ሰባት ብርሃኑ ነጋ እኮ አስመራ ገባ ተባለ። እሺ ገባ፣ እንግዲህ መለስ ሲለው እንደነበር እንግዲህ መንገዱን ጨርቅ ያርግለት። የሚያመጣው ነገር ግን የለም፣ እርግጠኛ ነኝ። የሚቀይረው ነገር የለም፣ የሚፈይደው ነገር የለም፣ ዜሮ። ዝም ብሎ ነው እንግዲህ ፕሮፓጋንዳ ሊሆን ይችላል። ከዛ ውጭ ምንም ነገር አይኖርም። ስለዚህ ያ ጽንፍ ቀርቶ ያ ጽንፍ ቀርቶ መስማማት የሚያስችል ነገር ሊመጣ ከቻለ በእኛ በኩል እንኳን ራሱ እንደዚህ በጋራ እንስራ ብሎ የሚመጣ ኢቨን ወደ አስመራ ሊገባ ሊበጠብጥ እዛ እናሰለጥናቸዋለን የሚሏቸው ተቃዋሚዎች በውትድርና ማለት ነው። እነሱን ለማሰልጠን በየመን በኩል አስመራ ሊገባ ሲል የተያዘው ሰውም ቢሆን በጥላቻ ሳይሆን በትህትናና በፍቅር ነው የተያዘው። ምንም ጉዳት እንዲደርስበት ማንም ሰው አይፈልግም። እሱ ምን ሲናገር እንደነበረ ምን ሲያደርግ እንደነበር ማንም ሰው ያውቀዋል። ስለዚህ በእነሱ በኩል ግን ይሄ አንዴ ሰላምና ጦርነት እያጣቀሱ ወር እንደዚህም የሚያመጡትን ነገር ያስተካክሉ። ድሮስ አስራ ዘጠኝ ዘጠና ሰባት እኮ የተወሰኑ ወንበሮችን አግኝተው ቦታችሁን የያዙ ሲባሉ እምቢ ብለው ከዛ ያልሆነ ችግር ሲፈጥሩ ደግሞ ህግ ሲጥሱ ተገኝተው ታስረው በይቅርታ ከተፈቱ በኋላ እንደገና ሌላ ጽንፍ የያዙ ናቸው። ያው አንዳርጋቸው እንደሚወጣ ናዝሬትን እንደሚጎበኝ ልማቶቹን እንደሚያይ ገልጸውልኛል። ፍርድ ቤት ቀርቧል ወይ? ቤተሰቦች ያዩታል ወይ? ጠበቃ ቆሞለታል ወይ? እንግዲህ ፍርድ ቤት እኔ የፍርድ ቤቱን ራሱ ፍርድ ቤት ነው የሚወስደው። እዛ ላይ ብዙ አስተያየት መስጠት አልችልም። ግን ከዚህ በፊት አንዴም አይደል ሁለቴ ነው የተከሰሰው። እዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በዓለም አቀፍም በሀገራችንም ያለው ህግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። እንግዲህ የህግ አዋቂዎች የነገሩኝ ይሄ ነው። እኔ ህግ አዋቂ አይደለሁም። የተፈረደበትን ያገለግላል እንጂ ወደ ፍርድ ቤት አይሄድም ነው። ስለዚህ የቤት የቤተሰብ ጥየቃም የሃይማኖት መሪ የቤተሰብ ጥየቃማ ይፈቀዳል፣ ምንም ችግር የለውም። ምክንያቱም ወደ ሬጉላር ፕሪዝን ተላልፏል። አሁን ምክንያቱም አንዳንድ የሚጠየቃቸው ነገሮች ነበሩ፣ ጠየቅ ነበር። በዛ ጊዜ ቅድም እንዳልኩት ነው፣ ላፕቶፕ ተሰጥቶታል፣ መጽሐፍ ጽፎ ጨርሷል። የአንዳርጋቸውን ፍርድ እንደገና የማየት እድል ምንም አይኖርም ማለት ነው? አይ እሱ የሚኖር አይመስለኝም፣ ግን ሌላ ፕሮሰስ አለ። ለምሳሌ ይቅርታ ቢያቀርብ ይቀነስልኝ ቢል ወይ ምናምን ቢል መብቱ ነው። አሁንም አሁንም መብቱ ነው፣ እንደ ሰው እንደ ዜጋ እንኳን ባልን ሌላ ዜግነት ስለያዘ ማለት ነው። እንደ ሰው በቃ እንደ ሰው ሰው ክቡር ነው። እንደ ሰው መብት አለው መጠየቅ ይችላል። ያ ምን ይሆናል እኔ አላቅም። የኔ ስራ አይደለም። ውጭ ጉዳይ ሚኒስትር፣ እንግዲህ እጅግ አድርጌ ነው ማመሰግነው። በጣም አመሰግናለሁ። ታንክ ዩ፣ ትዝታ። ታንክ ዩ ሶ ማች። በጣም ነው ማመሰግነው።